سبيرز بس بس لا መልካም በላይ በኩዊንስላንድ ሰኒ ባንክ ልዩ ትምህርት ቤት መምህርት። ልዩ ትምህርት ሲባል ምን ማለት ነው? ስፔሻል ኢዱኬሽን ወይም ልዩ ትምህርት ማለት ተማሪዎች ያላቸውን ልዩነት ማዕከል በማድረግ የማስተማር ዘዴ ነው። ነገር ግን ስፔሻል ኢዱኬሽን ማለትም፣ ልዩ ትምህርት ፍላጎት ሰርቪስ ለማግኘት ልጆች ወይም ተማሪዎች በሐኪሞቻቸው ስፔሻል ኒድ የሚያስፈልጋቸው መሆኑ ሲረጋገጥ ነው። በአጠቃላይ ልጆች ወይንም ተማሪዎች ሌርኒንግ ዲስአብሊቲ ሲኖርባቸው የሚማሩበት ማለት ነው። የእናንተ ትምህርት ቤት ሰኒ ባንክ ልዩ ትምህርት ቤት ምን አይነት የልዩ ትምህርት ግልጋሎቶችን ነው ለተማሪዎቹ የሚሰጠው? ከመደበኛው ትምህርት ቤት በተለየ መልኩ ሰኒ ባንክ ስፔሻል ስኩል እንደ ማንኛውም ሜንስትሪም ስኩሎች፣ እንደ ማንኛውም ትምህርት ቤቶች የተለያዩ የትምህርት አይነቶችን ያስተምራል። ነገር ግን ስፔሻል ስኩሎች የተለያዩ የትምህርት አይነቶችን የሚሰጡት ተማሪዎችን ባማከለ መልኩ ነው። በቀላሉ እንዲረዱት ተደርጎ የተዘጋጀ የትምህርት አይነት ነው የሚወስዱት እንጂ አንድ አይነት የትምህርት አይነት ነው የሚወስዱት። ነገር ግን ከዚህ በተጨማሪ ሰኒባንክ ስፔሻል ስኩል ወይም ሌሎች ስኩሎችም ለተማሪዎቻቸው የተለያዩ የተግባር ፕሮግራሞችን ይሰጣሉ። ከነዚህም ውስጥ ፐርሰናል ሀይጂን ማርኬት ኩኪንግ፣ ዌስት ማኔጅመንት፣ ላውንደሪ፣ ትራንስፖርት ኤንድ ሴፍቲ እነዚህን የመሳሰሉ ፕሮግራሞችን በተግባር ያስተምራል። በተጨማሪ ስፔሻል ስኩሉ ከሜንስትሪሙ በተለየ የኦክፔሽናል ቴራፒስት፣ የስፒች ቴራፒ፣ የፊዚዮቴራፒዎች አገልግሎቶችን ይሰጣል ለተማሪዎች እዛው ስኩል ውስጥ። ሌላኛው የስፔሻል ስኩል ትምህርት ቤቶች ለተማሪዎች በአፋቸው መመገብ ለማይችሉ ተማሪዎች ናዛል ቺብ የሚሉት አለ። በአፍንጫቸው ወይም በተንፊል በሆዳቸው ምግብ ለሚወስዱ ተማሪዎች ትምህርት ቤቶች ያሉት አስተማሪዎች ወይም የጤና ሙያተኞች ይህንን እገዛ ያደርጉላቸዋል። ተማሪዎች ኢቨን ተማሪዎች ኦክሲጅን ላይ የሆኑ ወይንም ስዊዲሽ ኖች ተጠቃሚ የሆኑ ከሆነ ለሚጠቀሙት ተማሪዎች አስተማሪዎቻቸው አገልግሎት ይሰጣሉ። በአጠቃላይ ስፔሻል ስኩል አስተማሪዎች ለተማሪዎች የማስተማር አገልግሎት እንዲሁም የነርሲንግ የጤና አገልግሎትን አብረው ይሰጣሉ። ተማሪዎች ከዚህ በተለየ ቤት ውስጥ ሊጠቀሙባቸው ወይም በትምህርት ሊጠቀሙባቸው የሚችሉ ልዩ የቴክኖሎጂ ድጋፎች ይኖራቸዋል። አዎ አሉ። ለምሳሌ በስፔሻል ስኩሎች ውስጥ የሚሰጥ ያለ ከአይፓዳቸው ላይ የሚጫን ፕሮሎኮ የሚባለው አፕሊኬሽን አለ እና ይህ አፕሊኬሽን ተማሪዎችን ከአስተማሪዎቻቸው ከሐኪሞች ከቴራፒስቶቻቸው እንዲሁም ከማንኛውም ማህበረሰብ ጋር ቤትም ሆኑ ትምህርት ቤትም ሆኑ የትኛውም ቦታ በደንብ ኮሚኒኬት እንዲያደርጉ የሚያግዝ አፕ ነው። ይህንን አፕሊኬሽን ሁሉም ተማሪዎች ይጠቀሙበታል፣ ስፔሻል ስኩል ያሉ ተማሪዎች። ነገር ግን በተለየ መልኩ በብዛት የሚጠቀሙት መናገር የማይችሉ ልጆች ናቸው። ማለትም ይህ አፕሊኬሽን ለተማሪዎቹ አንድን መልእክት በሶስት መልኩ ነው የሚገልጸው፣ በጽሁፍ፣ በድምጽ እና በስዕል ያስተላልፋል። ለምሳሌ አንድ ተማሪ መናገር ማይችልም ወይንም እጁ መንቀሳቀስ እንኳን የማይችል ቢሆን በዚህ አፕሊኬሽን አማካኝነት ተማሪዎች ወይም ሐኪሞች ለሚጠይቁት ጥያቄ በአይኑ ምላሽ ይሰጣል። ስለዚህ ወላጆች ይህን አፕሊኬሽን ለልጆቻቸው መናገር ለማይችሉ ልጆቻቸው ከስፒች ቴራፒ ከትምህርት ቤቶቻቸው እንዲሁም ኤንዲአይኤስ ሙያተኞች ጋር በመነጋገር ለልጆቻቸው ማስጫን ይችላሉ። አንዴ ከተጫነ ፐርማነንት ነው። ኮስቱም ደግሞ ከበር ይደረጋል። በዚህ የእናንተ ልዩ ትምህርት ቤት ውስጥ የሚማሩ ኢትዮጵያውያን ተማሪ ልጆች አሉ? የሚማሩ ኢትዮጵያ ልጆች አሉ? አይ ቲንክ አብዛኛውን ሰው የሚያውቀው ስፔሻል ስኩል ከአምስት ዓመት ጀምሮ እንደ ማንኛውም ስኩል አገልግሎት የሚሰጥ ነው የሚመስላቸው ነገር ግን ስፔሻል ስኩሎች ኢርሊ ያስተምራሉ። ከሶስት ዓመታቸው እስከ አምስት ዓመታቸው እስከሚሞላቸው ድረስ የትራንዚሽን ፔሪየድ ኢርሊ ይር ብለው ያስተምሯቸዋል። ስዲፒ ፕሮግራም አላቸው። በዚህ አጋጣሚስ ለኢትዮጵያውያን ወላጆች የሚያስተላልፉት ልዩ መልእክት ይኖራል? የማስተላልፈው መልእክት ለወላጆች ልጆቻችሁ ሶስት ዓመት ወይም እስከ አስራ ስምንት ዓመት ያሉትን ልጆች ስፔሻል ኒድ የሚያስፈልጋቸው ከሆነ ወደ ትምህርት ቤት ሳታቆራርጡ እንድትልኳቸው እላለሁ። ሌላኛው በልጆቻቸው ተስፋ መቁረጥ እንደሌለባቸው፣ የእነሱ ተስፋ የልጆቹን ተስፋ እንደሆነ ተረድተው እገዛና ድጋፍ የሚያገኙበት ቦታ እርዳታቸው ሳይለይ ለልጆች እገዛ እንዲያደርጉላቸው እላለሁ። ከዚህ በተጨማሪ ሰኒ ባንክ ስፔሻል ስኩል ወይንም በየአካባቢ ያሉ ስፔሻል ትምህርት ቤቶች ለተማሪዎች ቤተሰቦቻቸው መኪና ማሽከርከር ቻሉም አልቻሉም የትምህርት ቤት የሰርቪስ አገልግሎት የትራንስፖርት ሰርቪስ አገልግሎት ይሰጣሉ። ትምህርት ቤቶችን አናግሩ። ላለው በአጠቃላይ ስለ ስፔሻል ስኩል በደንብ ማወቅ የሚፈልጉ መረጃ መውሰድ የሚፈልጉ ወላጆች ካሉ ሰኒ ባንክ ስፔሻል ስኩል ፍቃደኛ ነው። መረጃ መጠየቅ ይችላሉ። ወላጆች እንግሊዘኛ መናገር ቻላችሁም አልቻላችሁም፣ በምትፈልጉት ቋንቋ ሰኔ ባንክ ስፔሻል እስኩልን ደውላችሁ ይህን አይነት ቋንቋ መናገር ነው የምፈልገው ብትሉ ቋንቋ ተናጋሪ ያቀርቡላችኋልኝ። በስልክም ሆነ በአካል በዛ መልኩ እርዳታ ታገኛላችሁ እላለሁ እና ለተጨማሪ መረጃ ስልክ ቁጥር መጠቀም ትችላላችሁ ሰኔ ባንክ ስፔሻል እስኩል በስልክ ቁጥር ሰላሳ ሶስት ሀያ ሶስት ሀያ ስምንት ሰማኒያ ስምንት ብላችሁ ማግኘት ትችላላችሁ። በዌብሳይት ደግሞ ደብሊው ደብሊው ደብሊው ዶት ሰኒ ባንክ ስፔስ ዶት ኢኪዩ ዶት ኢዲዩ ዶት ኤዩ ብላችሁ ማግኘት ትችላላችሁ። የዚህ አይነቱ ልዩ ትምህርት ቤት ኢትዮጵያ ውስጥስ አለ? በምን መልክ ነው የሚሰጠው? ከሌለስ ምን መደረግ አለበት? ይላሉ ካሳን። እኔ ባለኝ ተጨባጭ መረጃ መሰረት በሀገራችን በኢትዮጵያ የመንግስት ስፔሻል ስኩል የለም። ነገር ግን ብዙ ስፔሻል ኒድ የሚያስፈልጋቸው ተማሪዎች ወይም ልጆች እንዳሉ ይታወቃል። በነገራችን ላይ የኢትዮጵያ የትምህርት ካሪክለም እንደገና ሊዘጋጅ ነው ተብሏል። ስለዚህ እኔ የምለው የሀገራችን የትምህርት ካሪክለም አዘጋጅ ሙያተኞች ስፔሻል ኒድ የሚያስፈልጋቸውን ልጆች ወይም ተማሪዎች እንደ ማንኛውም ተማሪ መብታቸውን ሳይዘነጋ የሚማሩበትን የትምህርት ካሪክለም ለወደፊቱ ቢያዘጋጅ ይላለሁ። መልካም በላይ፣ በኩዊንስላንድ ሰኒ ባንክ ልዩ ትምህርት ቤት መምህርት፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ከ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። Ya programun ketetas rejat senyona mobile app Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify or wherever you get your podcasts from.